ዶክተር አያሌ ወንዴ መለስ የጣና ሐይቅና ሌሎች ውሃ አካላት ጥበቃና ልማት ኤጀንሲ ዋና ስራ አስኪያጅ፣ ባለፉት ጊዜያት ስንነጋገር እምቦጭ በተለየም የጣና አካባቢ ላይ ከባድ የሆነ አደጋን ደቅኖ እንደነበር ተነጋግረናል። አሁን በምን ሁኔታ ላይ ይገኛል? ምን አይነት ስራዎች ተከናውነዋል? እምቦጭን የመክላቱ ጥረታችሁ ምን ያህል ስኬታማ ሆኗል? እንግዲህ ባለፈው የአመቱ መጀመሪያ በተነጋገርነው መሰረት እቅዳችን ምንድን ነው? በጣና ላይ የተንሰራፋውን ወደ አምስት ሺህ ሄክታር የሚሆነውን ወደ ሰላሳ ቀበሌ ወደ ስምንት ወረዳ የሸፈነውን የሀይቁን ዳርቻ የእንቦጭ አረም ሙሉ በሙሉ የሚታየው በአይን የሚታየውን ምንጣፍ የሆነውን አረም እናስወግዳለን የሚል ነው፣ ይዘን የተነሳ ነው። በዚህም የፌዴራል መንግስት እና የክልል መንግስት በአንድ ቅልጅት በመቀናጀት አይደለም፣ በአንድ አመት በአንድ ወር የዘጠና ፐርሰንት መቀነስ ይቻል ይሆናል የሚል እቅድ ይዘን ከጥቅምት ዘጠኝ ጀምሮ በተከታታይ ከአንድ ወር በላይ በተደረገው እንቅስቃሴ በሀይቁ ላይ የነበረውን ምንጣፍ በመጀመሪያ ደረጃ በሰማንያ አምስት ፐርሰንት አሁን ድረስ ዘጠና ፐርሰንት ከሀይቁ ወደ ዳርቻ ማስወጣት ተችሏል። ይሄም የሆነው በአብዛኛው በሰው ኃይል በአሜሪካና በአለሀብቶች ባሰሯቸው በተወሰነ እገዛ የማሽን ኃይል እዚህኛ ኢኖቬቲቭ የሆኑ ሰዎችን በቴክኒክ ኮሚቴ ድንግመን ወደ አስራ ሁለት ትራክተሮች አሰማርተን በትራክተር በተፈጠረ ቴክኖሎጂ ጭምር በመታገዝ በአሁኑ ሰዓት በሐይቁ ላይ የተነጠፈውን አረም ከቦታ ቦታ እንዳይዘዋወር ማድረግ የተቻለበት ሁኔታ አለ። ይሄ ማለት ግን አረሙ ሙሉ በሙሉ ተወግዷል ማለት አይደለም። ምክንያቱም አንደኛ ከሐይቁ ከውሃው አወጣነው እንጂ ከዳር ነው ያከማቸ ነው። ስለዚህ ዳር ያለው ተገላብጦ ወይም ተጓጉዞ መራቅ አለበት። ስለዚህ ይሄን ለማድረግ ፋይናንስ እጥረት ስለገጠመን በአሁኑ ሰዓት ደግሞ ኢትዮጵያ ውስጥ ያጠችበት የአቴንሽን ችግር ስላለ አሁን እዛ ላይ አረቡ ዳርቻ ላይ ነው ያለበት ሁኔታ የሚል ነው። በዚህ እንቅስቃሴ ውስጥ ወደ አራት መቶ ሺህ አርሶ አደር በዙር ተሳትፏል። ከመቶ ሚሊዮን ብር በላይ ወጪ ተደርጓል። ስለዚህ በዚህ አመት ትልቁ ግል የተመዘገበው ምንድን ነው፣ አይቻልም የተባለው የነበረው እንደሚቻል፣ አረሙን ሙሉ በሙሉ በአንድ አመት ማስወገድ አይቻልም። እንደሚቻል አርሶ አደሩም ተስፋ እንዳገኘ፣ መንግስትም ራሱ በዚህ አካሄድ መቀጠል ቢቻል ጣናን እስከ ያኛው መታደግ ይቻላል የሚል መንፈስ ፈጥሯል። ይህ ነው ትልቁ አቺቭመንታችን። ከዚህ ባሻገር ግን አሁን ፋይናንስ እጥረት ስላለብን ክረምቱ ሳይገባ ነበር አገላብጠን አቃጥለን እንወጣለን ብለን የነበር ነው። ያንን አልቻልንም። ምክንያቱም ቃል የገቡ የፌዴራል ተቋማት፣ የክልል መንግስታት፣ የእኛ ክልል ሴክተር ቢሮዎች እና ባለሀብቶች ባሉት ልክ ስላላስገቡልን የፋይናንስ እጥረት ገጥሞን አሁን ባለው ባለችው ትንሽ ሪሶርስ ላይ ነው እየተንቀሳቀስን ያለ ነው። ዞሮ ዞሮ ግን በሚቀጥሉት ዓመታት እንደሚቻልና ብዙ ነገር መስራት እንደሚቻል ያሳያል። እንግዲህ አንዱ የጣና ሐይቅና ሌሎቹ አካላት ጥበቃና ልማት ኤጀንሲ አንዱ ስራው ነው። እንቦጭን ከጣና የማስወገድ ስራ አንዱ ተግባሩ። ነገር ግን በርካታ እንቦጭን የሚያባብሱ ወይም እንቦጭን የሚያስፋፉ እሾች አሉ። ለምሳሌ የሐይቁ ዳርቻ ወይም የደጀን ቀጠና መከለል አለበት። መከለል ብቻ ሳይሆን በታረመው አረም ትክ ነባር እጽዋት መተከል አለባቸው፣ ወይም እድል ማግኘት አለባቸው እንዲበቅሉ። ይሄ ስራ መሰራት አለበት። ከከተሞች እና ከእርሻ ቦታዎች የሚለቀቁ ቆሻሻዎች ሀይ መባል አለባቸው። ይሄን ደግሞ ለመከላከል ሀብት ማፍራት ማሰባሰብ ያስፈልጋል። ሀብት በልመና ብቻ ሳይሆን የሚመጣ ፔመንት ፎር ኤኮሲስተም ሰርቪስ በሚል ዘዴ የዓለም የሚሰራበት አሰራር፣ ስታንዳርድ የሆነ አሰራር አለ። እሱን እንግዲህ ሳይንሳዊ በሆነ መንገድ የማስገባት ስራ ይቀጥላል። ጣናም ብቻ ሳይሆን ሌሎቹም ሀይቆች ደግሞ ከዚህ ተሞክሮ ተወስዶ ወደ ሌሎቹ የማስፋት ስራም ይሰራል ማለት ነው። ስለዚህ በርካታ ከሰራናቸው ያልሰራ ናቸው ይበልጣሉ። ግን እምቦጭ ላይ ያለውን እንቅስቃሴ በዚህ መልክ ልንገልጸው እንችላለን። ተስፋ ሰጪ ውጤቶች ተመዝግበዋል። ነገር ግን የአረሙ ባህሪ ከክረምቱ ጋር አብሮ ስለሚመጣ ያንን እንቅስቃሴ ማቆም አያስፈልግም። በየቀበሌው ህብረተሰቡን በማሰባሰብ ስካውቲንግ ስራ ያስፈልጋል። ለዚህ ስካውቲንግ ስራ ደግሞ ኢንሴንቲቭ ለአርሶ አደሩ ያስፈልጋል የሚል ነው ያለን አቋም። መልካም ጅማሮችና ስኬቶችን አንስተዋል። ክረምቱ ገብቷል። የክረምቱ መግባት ቀደም ምን አይነት አዋኪ የሆኑ ነገሮችን ሊፈጥር ይችላል? የእምቦጩ አረም ሙሉ በሙሉ እንዳሰባችሁት ማጽዳት ባለመቻሉ ክረምቱንስ በምን መልክ ነው እምቦጩን ተከላክላችሁ ለመወጣት አስባችሁ ያላችሁት ምንድን ነው? ክረምቱ የሚያባብስ ነገር አለው። ምክንያቱም ጎርፍ ይዞ ይመጣል። ጎርፍ ማለት ደግሞ የእምቦጭ ምግብ ይዞ ይመጣል ማለት ነው። ውሃው ይጨምራል፣ የሀይቁ ውሃ ይጨምራል። ከተከማቸው ላይ የመብቀል እንደገና ያ የተከማቸውን በእርጥበቱ ምክንያት የመብቀል እድል ይኖረዋል ማለት ነው። ነገር ግን እንደበፊቱ ተመችቶት ከአንድ ቦታ ወደ አንድ ቦታ እየሄደ አበባ እስከሚያብብ ድረስ አይጠብቅም። ስለዚህ ትልቁ አሁን የማንቀሳቀሳችን የመረበሻችን አንዱ ትልቁ ነገር ለማበብ እድል አልሰጠነውም። ፍሬ ለማፍራት እድል አልሰጠነውም። ስለዚህ ምንድን ነው ማድረግ ያለብን? እንግዲህ ሁለት መንገድ ነው ማድረግ ያለብን። አንደኛ በጀልባ እና በማሽኖቹ እየተዘዋወር የመልቀም የማጥራት፣ የማጥራት ለቀማ ይካሄዳል። ይሄ የማጥራት ለቀማ እንግዲህ የሚከናወነው በሰላሳው ቀበሌ ነው። ሰላሳው ቀበሌ በጣም ቢያንስ በአንድ ቀበሌ አንድ ጀልባ ያስፈልጋል። ስለዚህ ከፍተኛ የሆነ ወጪ ያስፈልጋል ማለት ነው። አሁን ደግሞ ከመንግስት የሚገኘው መደበኛ በጀት ሀገሪቱ ባለችበት ሁኔታ ትንሽ ችግር ውስጥ የገባ ነው እና ያ ስጋት አለን። ስለዚህ የምንፈልገውን ሪሶርስ ላናገኝ እንችላለን። ምክንያቱም በየብስ ወደ ሀይቁ መግባት አይቻልም፣ ክረምት ስለሆነ በጀልባ ለመጓጓዝ የምንችለው በጀልባ ለመጓጓዝ ደግሞ ቤንዚን ስለሆነ የሚወስዱት ከፍተኛ የሆነ የፋይናንስ አቅም ይጠይቃል ማለት ነው። ዞሮ ዞሮ ግን በአቅማችን መደረጃ ያለበት ምንድን ነው? ልክ አሁን ዳርቻ ላይ ነው ያለው። ይህን ዳርቻ ያለውን በእርጥበቱ ምክንያት፣ በወንዙ ሙላቱ ምክንያት ሊበቅል ያለውን ቶሎ በስካውቲንግ በየቀበሌው በተደራጁ ወጣቶች መለቀም አለበት። ስለዚህ እነዚህ ወጣቶች የተወሰነ ክፍያ ያስፈልጋቸዋል። ስለዚህ እነዚህ ወጣቶች አድራሽተናል ግን ለክፍያው ዝግጅት የለን ምክንያቱም አቅም እጥረት ስላለ ማለት ነው። የፋይናንስ ችግራችን የሚፈታ ከሆነ በሚቀጥለው ዓመት በእርግጠኝነት እየቀነስ ነው እየቀነስ ነው ከናካቴው እንደወጪ የጣና ችግር የማይሆንበት ደረጃ እናደርሰዋለን ማለት ነው። ስለዚህ ሌሎቹንም ስራ ለመስራት እድል ይሰጠናል። ቅድም ያልኳቸው የደጀን ቀጠናው የፍሳሽ ቆሻሻ እና የመሳሰሉትን ለመስራት እድል ይሰጠናል ማለት ነው። ቅድም እንዳነሱት ባለሀብቶች የክልል መንግስታትና እንደዚሁም የፌዴራል መንግስቱ የገቡላችሁ ቃሎች ነበሩ፣ ድጎማ ለመስጠት ያ አልሆነም። አሁን ያንን ቃል የገቡትን መልሰው እንዲሰጧችሁ ለማድረግ ምን አይነት ጥረቶችን እያደረጋችሁ ነው? ምን አይነት ተስፋዎች ሳሉ? በጠቅላላውስ ምን ያህል ገንዘብ ነው የሚያስፈልገው? እንዳሰቡት እምቦጭ ሁለተኛ የጣና ችግር እንዳይሆን አድርጎ ለመክላት ከባህር ማዶስ ያሉ ኢትዮጵያ የኢትዮጵያውያን ወገኖች በኩል ምን አይነት እገዛ ተደርጎላችኋል? ለእነሱስ ጥሬዎቻችሁ ምን ይሆናል? በዚህ አጋጣሚ ባህር ማዶ ያሉ በአስቸኳይ እጃቸውን እንዲዘረጉላችሁ። በነገራችን ላይ ይሄ የኤጀንሱ ከአለም ከተለያዩ የዓለም ክፍሎች ያሉ አስራ አምስት ምሁራን ያሉት የአማካሪ ቲም አለው። ስለዚህ የአምስት ዓመት እቅዶችን አቅርቦ እንዲገመገም አድርጓል ምንድን ነው ዋናው፣ ትልቁን ድርሻ መውሰድ ያለበት መንግስት ነው። ሌላው ሁሉ አጋዥ ነው፣ አጋዥ አካል ነው የሚላለው። ስለዚህ ቃል የሚገቡትን የመንግስት ኮሚትመንትን አይተው ስለሆነ ቃላቸውንም የማያጥፉት የመንግስትን ቡድ ቦታ ታይቶ ስለሆነ በቃል የተገባው እንዲተገበር አሁንም በድጋሜ በምክትል ርዕሰ መስተዳድራችን የተፈረመ ፊርማ አዲስ አበባ መስተዳድር አስር ሚሊዮን ብር እንዲሰጥ ቃል የገባውን ለኢትዮጵያ ንግድ ባንክ፣ ለኢትዮጵያ ቴሌኮሙኒኬሽን በድጋሚ እንዲጻፍ አድርገን ጥያቄያችን አቅርበናል። ስለዚህ ይህ ጥያቄያችን በቅርብ ምላሽ ያገኛል የሚል ተስፋ አለን። እቅዳችን ለማታታት አንዱ ትልቁ ነገር ይሄ ነው። ሌላውም ግን ከዚህ ከባህር ማዶ እስካሁን ድረስ መቼም ጣና ሞተ፣ ጣና ደከመ፣ የጣና ተቆርቋሪዎች እየተባለ ብዙ በማህበራዊ ድረ ገጾች እንሰማለን። እና የተደረገም አስተዋጽኦ አለ። በማሽኖች ዙሪያ የተደረገ አስተዋጽኦ አለ። ግን አሁንም ቢሆን የጣና ችግር በአንድ ዓመት ይፈታል ተብሎ ስለማይታሰብ ጣናን ለመታደግ ሁሉም ጠጠር መጣል አለበት። ያለውን አቅሙን አሰባስቦ እዚህ ጋር የሚሰራው ግን ምንድን ነው ብሎ ደግሞ በተለያየ መንገድ መከታተል ይቻላል። ቀደም እንደገለጽኩ ያንን አድርጎ ከተሰባሰብንና በአንድ ሀሳብ ውስጥ ከገባን ይሄ ችግር ቀላል ይሆናል። ይህን የምናሳድረው ትንሽ ትንሽ ጠጠር በጣልን ቁጥር የምናሳድረው ተጽዕኖ ከባድም ስለሚሆን ቀላል ይሆናል። ስለዚህ አሁን በዚህ ክረምት እስከ መጪው በጀት አመት ድረስ ቢያንስ ወደ አምሳ ሚሊዮን ብር ያስፈልገናል ብለን የያዝንበታል ደቅል እንግዲህ በዚህ ቃል ከገቡልን አካባቢዎች ወደ ሰላሳ ሚሊዮን እናገኛለን ብለን እናስባለን። ሌሎችን እንግዲህ ባለሀብቶችም አገር ውስጥ ያሉትን ባለሀብቶች፣ ባህር ማዶም ያሉት ዜጎች የተቻላቸውን በያሉበት አካባቢ ኮንትሪቢዩት አድርገው በትረስት ፈንዱ ቦርዱ በሚያስተዳድረው ትረስት ፈንድ አማካኝነት ይልኩና እኛ ደግሞ መሬት ላይ እናወርዳለን የሚል እና ጣናን በመጨረሻ የተባለነትን ያሰብነውን እንታደገዋለን ማለት ነው። አካባቢያችን እናለማለን ማለት ነው። ዶክተር አያሌ ወንዴ የጣና ሀይቅ እና ሌሎች ውሃ አካላት ጥበቃና ልማት ኤጀንሲ ዋና ስራ አስኪያጅ፣ ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።